Já, já, já, já, já, አመሰግናለሁ ሄኖክ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በንግ በንግ የተሰኘው ሙዚቃ ነው እያደመጣችሁት ያላችሁት የሙዚቃ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ባንግ ባንግ የተሰኘውን የጄሲ ጄን ዜማ ነበር ያደመጥ ነው። አሪያና ግራንዴ ና ኒኪ ሚናጅ ናቸው አብረዋት የተጫወቱት። የሃያ ስድስት ዓመቷ እንግሊዛዊ የፖፕ ና የአርኤንቢ ድምፃዊ በአሁኑ ሰዓት በአለማችን እውቅናን እያገኙ ካሉ ታዳጊ ድምፃዊ መካከል አንዷ ናት። እስካሁን ድረስ ሁለት የስቱዲዮ አልበሞችን ያወጣ ሲሆን ሶስተኛዋ የሆነውን አልበሟን የፊታችን የጥቅምት ወር አጋማሽ ላይ በገበያ ላይ እንደምታውል ታውቋል። አዲሱን አልበ ዋን ስዊት ቶከር ብላ የሰየመችው ሲሆን ወደ አስራ ሁለት የሚጠጉ ዜማዎችንም በውስጡ እንደሚያካትት ነው የሚጠበቀው። ከእነዚህም ዜማዎች መካከል ቀደም ብላቸው የሰማችሁት ባንግ ባንግ የተሰኘው ዜማ አንደኛው ሲሆን ለአድማጮች ከተለቀቀ ካለፈው የሐምሌ ወር መጨረሻ ጀምሮ አሁንም ድረስ እንደተደነቀላት ነው። በተለይ ይኸው በዚህ ሳምንት እዚህ ዩናይት ስቴትስ ከመቶቹ ምርጥ ዜማዎች መካከል ለሶስተኝነት ደረጃ በቅቶላታል። ጄሲጄ ከታዋቂዎቹ እንግሊዛዊ ድምፃውያን ከአዴል እና ከሊዮና ሌዊስ ጋር አንድ የአርት ትምህርት ቤት አብራቸው የተማሪ ሲሆን በአንድ ላይም ነው ትምህርታቸውን አገባደው ከትምህርት ቤት የተመረቁት። ጄሲጄ እስካሁን ድረስ ካወጣቻቸው ሁለት አልበሞች ብቻ ሁለት ነጥብ አምስት ሚሊዮን በላይ የአልበም ግልባጭ ይሸጣለች። እስቲ ወደዚቹ ታዋቂ ድምፃዊ ልመልሳችሁና እንደ ኤሮፓያን አቆጣጠር በ2011 ካወጣቸው ሁዩአር ከተሰኘው የመጀመሪያ አልበሟ ፕራይስ ታግ የተሰኘውን ዜማዋን ላሰማችሁ። ፕራይስታግ ከዋ ድምፃ ከጄሲጄ ሁ ዩ አር ከተሰኘ የመጀመሪያ አልበሟ ፕራይስ ታግ የተሰኘውን ዜማ ነበር እያደመጥ ነው። ወደ የአሜሪካን የቢልቦር ሰንጠረዥ እንመለስ እና የሁለተኝነትን ደረጃ የያዘው ዜማ ሼክ ኢት ኦፍ የተሰኘው የቴይለር ስዊፍት ዜማ ነው። የፔንስልቬኒያ ግዛት ተወላጅ የሆነችው የካንትሪ ዜማ አቀንቃኝ የ24 ዓመቷ ቴይለር ስዊፍት እንደዚሁ የፊታችን የጥቅምት ወር መገባደጃ አካባቢ አምስተኛዋ የስቱዲዮ አልበሟን ለማውጣት ስቱዲዮ ገብታ በከፍተኛ ስራ ላይ እንደምትገኝ ታውቋል። ታዲያ ከዚሁ ከመጪው አዲስ አልበሟ ውስጥ በመቀጠል የማሰማችሁን ሸኪሮፍ የተሰኘው ነጠላ ዜማዋን ቀደም ብላ ለቃልናለች። ዜማው በሙዚቃ አድማጮች ዘንድ ተደንቆላታል። በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል የሁለተኝነትን ደረጃም ይዞላታል። እናድምጠው ሸኪሮፍ የፊታችን የጥቅምት ወር መገባደጃ አካባቢ በገበያ ላይ ይውላል ተብሎ ከሚጠበቀው አዲሱ የቴይለር ስዊፍት አልበም ሻኪሮፍ የተሰኘውን ነጠላ ዜማ ነበረ እያደመጥ ነው። ዜማው በአብዛኛው የሙዚቃ ገምጋሚዎች ዘንድ ተደናቂነት ያተረፈላት ሲሆን ለዜማው ያወጣችው ቪዲዮ ግን እምብዛም አልተወደደላትም። ቴይለር ለአዲስ አልበሟ የቁጥር ስም ነው የሰጠችው። 1989 ተብሎ የተሰየመ ሲሆን ዘቢግ ማሽን ቅጅ ካምፓኒ ነው የሚያወጣው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ደግሞ ኦል አባውት ዛት ባያስ የተሰኘውን የሜጋን ትሬነርን ዜማ Because you know I'm all about that bass about that bass. No trouble. I'm all about that bass about that bass. No trouble. I'm all about that bass about that bass. No trouble. I'm all about that bass about that bass. Bass. Bass. Bass. Yeah, it's pretty clear. I ain't no size 2. But I can shake it, shake. He says. I'm all on about that bass, by that bass, no trouble. I'm all on about that bass, by that bass, no trouble. I'm all about that bass, by that bass በዚህ ሳምንት በቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነት ደረጃ የያዘውን ኦል አባውት ዛት በያዝ የተሰኘውን የሜጋን ትሬነር ዜማ ነበር ያደመጥነው። የአመቷ ወጣት ሜጋን የመሳንቹሰት ግዛት ተወላጅ ስትሆን ወደ ሙዚቃው ዓለም ገና ብቅ ያለች ድምፃዊ ነች። አርኤንቢ ፖፕ፣ እና የብሉስ የሙዚቃ ስልቶችን አቀላጥፋ ትጫወታለች። ከመጫወትም በላይ ዜማዎችን ትደርሳለች፣ ሙዚቃም ታቀነባብራለች። ቀደም ብለን ያደመጥነው ኦል አባውት ዛት በያዝ በኤፒክ የቅጂ ካምፓኒ አማካኝነት ሲሆን ያወጣችው በአሜሪካን የቢልቦርድ ሰንጠረጅ ላይ የአንደኝነትን ደረጃ ሲይዝላት የመጀመሪያ ዜማዋ መሆኑ ነው። በዩናይትስቴት ብቻ ሳይሆን በአውስትራሊያ፣ በካናዳ፣ በዴንማርክ ና በኒውዚርላንድ የአንደኝነትን ደረጃ ይዞላታል። ይኸው ዜማ ከነጠላ ዜማዎች ወጣ አን በልና በገበያው በኩል አዳዲስ ከወጡ አልበሞች መካከል በሽያጭ በዚህ ሳምንት የበላይነቱን ያዙትን ሶስት አልበሞች እንመልከት። ፓርትነርስ የተሰኘው የባርባራ ስትራይስን አልበም 196 ሺህ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ ከሳምንት በፊት በገበያ ላይ የዋለው ኤክስ የተሰኘው የክሪስ ብራውን ስድስተኛ የስቱዲዮ አልበም መቶ አርባ ስድስት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ሲይዝለት፣ ሳውንድ ሄቨንታውን የተሰኘው የቲም መግረው የካንትሪ አልበም ሰባ አንድ ሺህ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ይህ ሳምንት በተለይ ለክሪስ ብራውን ጥሩ ሳምንት ነው ማለት ይቻላል። የግራሚ አሸናፊው ድምፃዊ እስር ቤት ነው የሰነበተው። እንደውም ሀያ አምስተኛ አመት የልደት በዓሉን ያከበረው እዚያው እስር ቤት ራሱ በሰራው ኬክ ነበር። ክሪስ ብራውን አሁን ከእስር ተፈቶ ኤክስ የተሰኘውን ስድስተኛ የስቱዲዮ አልበሙን አውጥቷል። ጥሩም እየተሸጠለት ነው። አልበሙ አስራ ሰባት ዜማዎችን በውስጡ ያካተተ ሲሆን እስቲ ከዜማዎቹ መካከል ኔክስት ፍሌም የተሰኘውን ዜማውን እናድምጥለት። በዚህ ዜማ ላይ አሸርና ሪክ ሮስ ናቸው አብረውት የተጫወቱት። በዚህ ሳምንት በቢልቦር ሰንጠረዥ ላይ በሽያጭ ሁለተኝነትን ደረጃ ከያዘው ኤክስ ከተሰኘው የክሪስ ብራውን አዲስ አልበም ውስጥ ኒው ፍሌም የተሰኘውን ዜማውን ነበር ያደመጥ ነው። ቀጥዬም ከዚሁ አልበም ውስጥ ሌላ ዜማ ልጋብዛችሁ። ሎያል የተሰኘ ሲሆን የዜማው ርዕስ ሊል ዋይን አብሮት ተጫውተዋል። ሎያል I know these ain't, ain't right, but you was blowing up her phone last night, but she ain't have a ring, or know her ring on last night, ooh, but that's that nerve, why give a bitch your heart when she'd rather have a purse, why give a bitch your inch when she'd rather have nine, you know how the game goes, she be mine by halftime, I'm the, I'm the, ooh, but that's that nerve, you all about her, and she all about hers, Birdman, Jay and his bitch, you know flamingos, and I dead every day, but trust these, and you see people. I can make a broken bitch, but I don't broke I know your girl wanna lay with me. I took her to the bay with me. Fucking girls like Lady Gaga. Rollin' up the by Molly Amara. She wanna do drugs, smoke, get drunk. She wanna see him in the trap. And I bet she love No telling what I all like this. That's what they be yelling I'm a fan by blood. Not relation. I don't chase them, I replace them. Huh? LVs, her man's no shake. Say low, you man, they rotate School me to the game, man. i know my duty. Put it in the loader. She was riding in that hoodie. Debbie, got my own Yo, Got my own smoke. Had to put my ring back, back on. Back tell that, tell that put the back ring back on. That, ከክሪስ ብራውን አዲስ የስቱዲዮ አልበም ውስጥ ሎያል የተሰኘውን ዜማውን ነበር ያደመጥነው ሁለት የራፕ አቀንቃኞች ሊል ዋይንና ቲያግ ክሪስን አጅበውታል በነገራችን ላይ ዛሬ የሊል ዋይን የልደት ቀን ነው ሰላሳ አንድ አመቱ ሊል ዋይን በአለማችን የተደነቀ የሂፕሆፕ ተጫዋች ሲሆን እስካሁን ድረስ አስር የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን አስራ አንደኛ አልበሙን በሚቀጥለው ወር እንደሚያወጣ ይጠበቃል የተከበራቸው የሙዚቃ ቀን አድማጮች በመቀጠል ደግሞ ሰለሞን ክፍሌ ስለ ላይኖሪች ወደ ወዳዘጋጀው ፕሮግራም ወስዳቸዋለሁ እርግጠኛ ነኝ በፕሮግራሙ እንደምትደሰቱ ለሚቀጥሉት ጥቂት ደቂቃዎች ከሰለሞን ክፍሌ ዝግጅት ጋር ልተዋችሁ። ላዮኔል ሪቺ የተወለደው እንደ አውሮፓውያን ዘመን አቆጣጠር በ1949 ዓ ም ሲሆን ያደገው ታስክጊ፣ አላባማ ነው። ድምፃዊ፣ ዜማና ግጥም ደራሲው ላዮኔል ሪቺ እጅግ በርካታ አልበሞችን ያስቀረጸ ሲሆን ላውደር ዛን ወርድስ እና ካሚንግ ሆም ተወደውለታል። አያቱን ጨምሮ ሁለት የቤተሰቡ ትውልድ በሰራበት በታስከጌ ተቋም ያደገው ሪቺ ትምህርት ቤቱና የአካባቢው ማኅበረሰብ በጥሩ አቀባበልና ድጋፍ ለዚህ ዝና እንዳበቃው ይመሰክራል። ተወልጄ ያደግሁት አንድ ሰው የተራበ ከሆነ መላ ማኅበረሰቡ ወጥቶ ለመርዳት በሚረባረብበት አካባቢ ነው ይላል ሪቺ ምስክርነቱን ሲሰጥ። እንደ አውሮፓ ዘመን አቆጣጠር በ1983 ላዮኔል ሪችት የተጫወተውን ነጠላ አልበም ዩአርን ልጋብዛችሁ። ሪቺ ዳንሲንግ ኦን ዘ ሲሊንግ የተሰኘውን ሌላ ድንቅ ዜማ ከተጫወተ በኋላ ለበርካታ ዓመታት የግል ችግሮች ገጥመውት ከመድረክ ርቆ ቆይቷል። ወላጅ አባቱን በ1980 አጣ። ከዚያም ትንሽ ቆይቶ ከመጀመሪያ ሚስቱ ብሬንዳ ሃርቪ ጋር በአስቀያሚ ሁኔታ ተለያየ። ከዚያ በኋላ ነው ሪቺ ረኔሳንስ ና ካሚንግ ሆም የተሰኙትን ሙዚቃዎች አከታትሎ ያቀረበው። ከዚያም የሀገረሰብ ጨዋታ ስልቱን ታስከጌን አሳተመ። እስቲ ቀደም ካሉት ዜማዎቹ ስታክ ኦኒውን ላሰማችሁ። ሌላው የሀገረሰብ ሙዚቃ ስልት ነው። አልበሙ ላይ ሪቺ የካውቦይ ባርኔጣ አድርጓል። ሴ ዩ ሴ ሚ የሪቺ የ1985 ድንቅ ዜማ ነው። እኔም አስወደው አይጣል ነው። ዋይት ናይት ስለተሰኘ ፊልም የጻፈው ዜማ ነበር። የአካዳሚ ሽልማት አስገኝቶለታል። And no, say you, say me, say it for always that's the way it should be. Say you, say me, say it together naturally. ካንት ስሎው ዳውን የሪቺ አልበም ተከታዩን ሳላጫወት ብንሰነባበት አርቲስቱን ከሚያውቁ ወገኖች እወቀሳለሁ ብዬ እፈራለሁ። ኦል ናይት ሎንግ ሪቺ ሶልና የካሪብ ስልቶችን አዋህዶ የሠራው ሲሆን በ1984 የሎስ አንጀለስ ኦሊምፒክስ የመዝጊያ ሥነ ሥርዐት ላይ ቀርቦ አድምቋል፣ ታዳሚውን አስጨፍሯል። እናንተም ታዲያ ብድግ ብድግ ነዋ። Raise the roof and have some fun. Throw away the work to be done. Let the music play on. Play on. Everybody sing, everybody dance. Lose yourself in wild romance. We're going to party, fiesta. Fiesta forever. Come on and sing. Let the music take control. We're going to party, fiesta, forever. Come on and sing my song. ሰለሙን እኛም ብድግ ብድግ ብለናል። ፕሮግራም አመሰግናለሁ። የተከበራቸው የሙዚቃ ቀን አድማጮች ለዛሬ ያለ ሰዓት እየተገባደደ ነው። ኤቲኢዝ ዩር ወር በተሰኘው የጀነፈር ሀድሰን አዲስ ዜማ አሰናበታችኋለሁ። አር ኬሊ ነው ያጀባት። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው Me what to do to make your life a better life for you? Everything your heart desire, babe. See, I am born to make it happen, babe. All you gotta do, mm, no, no, Just tell me that it's me you won't love you. And as long as you keep giving me that sweet love, point to it, baby, it belongs. you your nice things you are is free